Romia de un mirab șoazun eluărăda a የአዋሽ ወንዝ ሞልቶ ባስከትለው መጥለቅለቅ ከ10 ሺህ በላይ ሰው ጉዳት እንደደረሰበት ተገለጠ። በደራሽ ውሃ በወረዳው ሶስት ቀበሌዎች ብዙ ቁጥር ያላቸው እንስሳት መወሰዳቸውን እና ከ18 ሺህ ሄክታር በላይ የእርሻ ማሳ መውደሙን የክልሉ የአደጋ ስጋት ስራ አመራር ኮሚሽን ለአሜሪካ ድምጽ በሰጠው መግለጫ አስታውቋል። በደረሰው መጥለቅለቅ በውሃ የተከበቡ ዜጎችን ለማስወጣትም ሆነ ድጋፍ ለመስጠት ከመከላከያ ሚኒስቴር ሄሊኮፕተር ተጠይቆ እየተጠባበቁ መሆናቸውንም ኮሚሽኑ አመልክተዋል። ሙክታር ጀማል ዝርዝሩን ይዟል። በኦሮሚያ ክልል ደቡብ ምዕራብ ሸዋ ኢሉ ወረዳ ባለፈው ቅዳሜ ምሽት የአዋሽ ሙላት ሶስት ቀበሌዎችን አጥልቅ ልቆ ነዋሪዎቹን ከመኖሪያቸው ማፈናቀሉን ነዋሪዎች ተናግረዋል። የአዋሽ ሙላት ከዚህ ቀደም ባልተለመደ ሁኔታ በከፍተኛ ደረጃ ትልቅ ውድመትም አደርሰውብናል ነው የሚሉት። በችግሩ ከቀያቸው የተፈናቀሉት አቶ ሞሲሳ ድንቃ ምንም ከፍ አለ ብሎ እየጠበቀ በቃ ከአሁን በኋላ እንዴት ነው የሚሉት ነው በአጠቃላይ እስቲ አሁን እርዳታ እየደረሰላችሁ ነው ወይ? የደረሰው ጉዳትስ ምን ምንድን ነው? መንግስት፣ እስካሁን ዛሬ ቤትና ስንዴ እዚህ ደርሰዋል። የሚበላ ነገር ጠፍቶ ሰው በራብ እየተጎዳ ነው። ከዚህ በፊት ያው በየአመቱ ይህንን ጠንዱ ያልበዘን እንጂ በይህ እንብታለ ያው አምስት የሚያደርገው ሰው ቤት ከብት ይል ያንተ ይል በቃ ሰው ላይ። አሁን አቶ ሞሲሳና ሌሎች የአሜሪካ ድምጽ ያነጋገራቸው ተፈናቃዮች ከፍተኛ ንብረት እንደወደመባቸውና ችግር እንደደረሰባቸው ተፈናቅለውም ለመረዳት ውጣ ውረድ እየገጠማቸው መሆኑንም ተናግረዋል። በችግሩ እስካሁን ድረስ ከአስር ሺህ በላይ ሰዎች መፈናቀላቸውን የተናገረው የደቡብ ምዕራብ ሸዋ ዞን አደጋ መከላከልና ዝግጁነት መምሪያ ተፈናቃዮቹን ለመርዳት በቂ አቅርቦት ቢኖርም ተንቀሳቅሶ እርዳታውን ለማቅረብ ከፍተኛ እክል እየገጠማቸው መሆኑን ነው የጽህፈት ቤቱ ኃላፊ አቶ አለማየሁ ሽፈራው ለአሜሪካ ድምፅ የገለጹት። አሁን አንደኛ እነኚህ ሶስቱ ቀበሌዎች ራሱ የተቀሩት አካባቢዎች እየሸፈነ ነው። አሁን መጠኑ እየጨመረ ነው የሚሄደው። እንደገና ወደ ሌሎችም ቀበሌ ተዛምቶ ዛሬ በደረሰ ሪፖርት መሰረት ሌላ አዲስ ሁለት ቀበሌ እየገባ ስለሆነ ይሄ ጉዳት የሚያደርሰው የህዝብ መጠን እየጨመረ ነው የሚሄደው። ከአስር ሺህ በላይም ሊሆን ይችላል። አሁን ወደ አስር ሺህ አካባቢ እንደሚደርስ ነው ዛሬ ባለው ሪፖርት ማታ አካባቢ እንግዲህ ከኮሚቴዎች ጋር ቁጭ ብለን ገምግመን የመጨረሻው ሪፖርት ይታወቃል። አሁን ባለው ግምት ግን ከአስር ሺህ በላይ ሊሆን ይችላል ማለት ነው። አሁን ያው በየቀኑ ከበላይ አካላት ጋር በሰፊው እየተነጋገርን ነው። ሰሞኑን ሁለት ጀልባዎች ወደዚህ አካባቢ ደርሰው የነበረ ጀልባዎቹ በትክክል ኦፕሬት አያደርጉም፣ በዛ ምክንያት መድረስ አልቻልም። ሌላ ተጨማሪ ጀልባ ደግሞ የአገራችን የመከላከያ ሰራዊት ባህር ኃይል ወደዚህ አቅርቧል። ወደዛ ልንገባ የምንችልበት ኮንዲሽን ላይ እየተነጋገርን ነው። ያም በቂ ላይሆን ስለሚችል በተጨማሪ ሄሊኮፍተር እንዲላክ ከክልል መንግስታት ጋር የዞኑ አስተዳደር ጨምሮ እየተነጋገሩ ስለሆነ ይሄ እንደደረሰን ወደ ህዝቡ ተጠግተን ያለውን ችግር በሰፊ ልናጣራ እንችላለን። እስከዛም ግን ቁጭ አላልንም። አሁንም ቴክኒክ ኮሚቴ አቋቁመን የአካባቢውን ሁኔታ ያው የተለመደ ስለሆነ ይሄ ባህሪ የአካባቢውን ሁኔታ የሚያውቁ ቴክኒክ ኮሚቴው ተቋቁመው ወደ ህዝቡ ያው ወንዝ ውስጥ እንደዛ ዱላ ምናምን ይዘው ገብተው እንዲያዩና እዛ ቁጭ ብለው በስልክ እንድገናኝ እያደረግን ነው አቶ አለማየሁ እንደተናገሩት በአዋሽ ወንዝ ሙላት በተጥለቀለቀ አካባቢ ቢያንስ ከሀያ አምስት ሺህ በላይ ከብቶች በውሃው መወሰዳቸውን ተናግረዋል የእርሻ ማሳም የአዋሽ ውሃ ሲሳይ ሆኖ ወድሟል ይላሉ አቶ አለማየሁ ሽፈራው ችግሩን በመሠረታዊነት ለመቅረፍ የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን ከተለያዩ የፌዴራል አካላት ጋር በቁርኝት እየሰራ መሆኑን የኮሚሽኑ ምክትል ኃላፊ አቶ ገርመው ኦሊቃ ለአሜሪካ ድምፅ ተናግረዋል። በቀጣይ መፍትሄ ተብሎ ስለታሰበው ዕቅድም ጠቁመዋል። በጣም ርቀት ላይ ያሉ ወደ አስራ አራት ኪሎ ሜትር ያህል የሚርቁ ቀበሌዎች አሉ። ያንንም ውሃው ከቦ እንዳለና እዛ በእግር የሚመጡት ሰዎች እየጨመረ እንዳለ በጣም ጥንቃቄ እንደሚያስፈልግ ሌላ አማራጭም መገኘት እንዳለበት ተነጋግረን፣ ይሄ ከመከላከያ ሰራዊት ጋር የሚመለከተው አካል ተነጋግሮ አንድ ሄሊኮፕተር ተዘጋጅቶ የሚያርፍበት በምን አይነት መልኩ ህዝቡን ማስተናገድ ይቻላል የሚለውን ተጠንቶ በነገ ዕለት እሱም ወደ አልደረስንበት ቦታ ላይ እህልና አጠቃላይ መድኃኒትን፣ ሌላ አስፈላጊ ነገር የማድረስ ስራ ይሰራል ማለት ነው። ዋናው ነገር ግን በመሰረቱ ይህን ችግር ለመፍታት የሚደረገው ስራ እንደ አዋሽ ተፋሰስ ባለስልጣን መሰረታዊ የሆነ ሳይንሳዊ የሆነ ጥናት እያስጠና ነው። ይሄ ማለት ምን ማለት ነው? የአዋሽ ተፋሰስ ውሃውን እንዴት ለህብረተሰቡ ጥሩ አማራጭ ተጠቃሚ ማድረግ ይቻላል የሚለውን ሰፊ ጥናት ተደርጎ ከዚህ ጀምሮ እስከ አፋር የአዋሽ ወንዝ የምነካውን በሙሉ ማለት ነው። በምነካ መልኩ እንዴት ማድረግ ይችላል? ሰው እንዴት ይነሳል? እስከተነሳም እንዴት ሊሆን ይችላል የሚሆን ሁሉ አማራጭ ውስጥ ያካተተ ጥናት በሚቀጥለው ዓመት ያልቅና በመሰረቱ ችግሩ ሁለት ዳግም እንዳይታይ ለማድረግ በጥናቱ ላይ ተመስርተው ተግባራዊ መድረግ ስራ ይሰራል ማለት ነው። የአዋሽ ተፋሰስ ባለስልጣን በአካባቢው ላይ በተደጋጋሚ የሚታዩ ችግሮችን ለመቅረፍ ሲል ከፍተኛ በጀት የተመደበበት በጥናት የተደገፈ ስራዎችን እየሰራ የነበረ ቢሆንም ጉዳዩ በሌላ ማምለጫ መንገድ ችግር መግጠሙን አቶ ገረመው ተናግረዋል። የአዋሽ ተፋሰስ ባለስልጣን ከደቡብ ምዕራብ ሸዋ እስከ አርሲ አልፎ እስከ አፋር ክልል አዋሽ አካባቢ የሚኖሩ ዜጎች ከወንዙ ጋር በሰላምና ስለ ልማት ብቻ ሊኖሩ የሚችሉበት መንገድ እንዲገራ መጪው ጥናት ከፍተኛ አስተዋጽኦ ያበረክታል ተብሎ እንደሚጠበቅም ጠቁመዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።